ሕጻናት ሊሟሉላቸው ከሚገቡ መሠረታዊ ፍላጎቶች አንዱ ትምህርት ነው። በኢትዮጵያ የትምህርት ተደራሽነትን ለማሳደግ በርካታ ስራዎች ቢሰሩም በሀገሪቱ ባለው የሕዝብ ብዛትና ተያይዘው በመጡት የማህበራዊና ኢኮኖሚያዊ ችግሮች ምክንያት አሁንም በርካታ ሕጻናት ከትምህርት ገበታ ውጭ ናቸው። ገና ያስራዎቹን እድሜ ሳይጨርስ ይህን ያስተዋለውና በሜሪላንድ ዩኒቨርሲቲ የኮምፒውተር ሳይንስና የሂሳብ የሶስተኛ ዓመት ተማሪ ሆነው ወጣት ትምህርት ቤቶች በሌሉባቸው የገጠሪቱ የኢትዮጵያ ክፍሎች ትምህርት ቤቶችን በመስራት ሕፃናት በነጻ ትምህርት እንዲያገኙ እየረዳ ይገኛል። ስመኝሽ የቆየ በሃያ ሁለት ዓመቱ በትምህርቱ ዙሪያ ትልቅ ሥራዎችን እየሠራ የሚገኘውን ወጣት ቅዱስ አንተነህና በሥራው ተጠቃሚ ሆኑ ወላጆችን አነጋግራ የሚከተለውን አቀናብራለች። በሰሜን ሸዋ ደብረ ጽጌ ከተማ ነዋሪ የሆኑት የሁለት ልጆች አባት አቶ አሰፋ ቀናው የሚተዳደሩት በቀን ሥራ ነው። ከእጅ ወዳፍ በሆነችው ገቢያቸው ታዲያ ሰባት ዓመት የሞላውን የመጀመሪያ ልጃቸውን ወደ ትምህርት ቤት ለማስገባት ሞክረዋል። ነገር ግን በወር የሚከፈለውን አራት መቶ ብር ለመክፈል እጅ ስላጠረኝ ልጅ ትምህርቱን አቋረጠ ይላሉ። እኔ ቀን ስራ እየሰራ ነበር ልጅ ልጅን የማስተምረው አቅቶ፣ አቋርጦ ነበር። አሁን የቅዱስ ትምህርት ቤት ተከፈተልን። እዚ አስገባዋት። እኛ ልጄን እራሱ ለወደፊት እዚያው ነው ማስገባው ነበር። ደርሶልኛል። አመት አስተምረዋል። ዚ በልጃቸው ትምህርት ማቋረጥ ልባቸው ተሰብሮ የነበሩት አቶ አሰፋ ግን ባለፈው አመት በአቅራቢያቸው በተከፈተው ቅዱስ ትምህርት ቤት ተስፋቸው እንደገና ተመልሶላቸዋል። ልጃቸው በነፃ ትምህርት ከማግኘቱ በተጨማሪ በቀን አንድ ጊዜ በትምህርት ቤቱ ይመገባል። የሚያስፈልገው መጽሐፎችና የትምህርት መሳሪያዎችም ይሟሉለታል። አብዛኛው አብዛኛው ቀን ሰራተኛ ምናምን የሚሰራ ድረግ ስለሆነ አሁን የቅዱስ ትምህርት ቤት በመከፋቱ በጣም ይስጠቀም። ከዚህ ሄድ ማስተሩ በጣም ጥሩ መጣታሪ እድሜ ከዚህ የበለጠ እንዲያደርግ በጣም ነው ንትን የምንለው። ቅዱስ ትምህርት ቤትን ከደብረ ጽጌ ከተማ አለፍ ብሎ ወደ ደብረ ሊባኖስ በሚወስደው መንገድ ላይ በአካባቢው ላሉና ትምህርት ማግኘት ላልቻሉ ህጻናት የነጻ ትምህርት አገልግሎት እንዲሰጥ የከፈተው የሀያ ሁለት አመቱ ወጣት ቅዱስ አንተነህ ነው። ገና ከህጻንነት እድሜው አንስቶ ከቤተሰቦቹ ጋር በመሆን በተለያዩ የገጠሪቱ ኢትዮጵያ ክፍሎች ደብተርና መጻፊያዎች የመሳሰሉ የትምህርት ቁሳቁሶችን ይሰጥ የነበረው ቅዱስ ዘላቂነት ያለው የህፃናትን ህይወት መቀየር የሚችል ውጤት ለማምጣት ትምህርት ቤቱን እንደከፈተ ይናገራል። ያገል ነው የነበረው ሀያ አምስት ተማሪ በሀያ አምስት እንጀምርና ከዛ በየአመቱ እየጀመርን እንሄዳለን ብለን ነው እየጀምር ነው። ወዲያውኑ የመጣው ከመቶ ተማሪ በላይ ነው ፈልጋለሁ ብሎ የመጣው ግንኛ ያው አልቻለም፣ እሱን ዲማንድ ሚት ማድረግ። ስለዚህ በትንሽ ጀምረን አንደኛ ዓመት ሰላሳ ተማሪዎች ጀምረን በዚህ ከሪክሽን በማዘጋጀት ላይ ኤክስፔሪየንስ ያለው ፕሮፌሽናል እንደዚህ ቀጥረን እሱ መጽሐፉን አዘጋጅቶልን ክላሱን የጀመር ነው ማለት ነው። እነዚህ መጀመሪያ ያለፈው ዓመት የገቡት ወደ አንደኛ ክፍል አልፈው፣ አሁን ደግሞ ኬጂ ትሪ እንደገና ሌላ ባች አድሚት አድርገናል። አሁን በአጠቃላይ ስልሳ ስምንት ተማሪዎች አሉ ማለት ነው። ቅዱስ በትምህርት ዙሪያ ስራዎችን ሲሰራ የደብረ ጽጌው ትምህርት ቤት የመጀመሪያው አይደለም። ሰዎችን መርዳትና በትምህርት ማገዝ ከልጅነቴ ያስደስተኝ ነበር የሚለው ቅዱስ አሁን በሚኖርበት አሜሪካን አገር ሜሪላንድ ክፍለ ግዛት ውስጥ በከፈተው ሜሪላንድ የአስጠኝ አገልግሎት በአሜሪካን አገር በየትኛውም ክፍለ ግዛት ለሚገኙ ከሕጻናት ማዋያ እስከ ኮሌጅ ድረስ ላሉ ተማሪዎች የማስጠናት አገልግሎት ይሰጣል። ቱቶሪያል የምንሰጣቸው ተማሪዎች የተለያዩ ናቸው። አሁን ለምሳሌ ዲስብሊቲ ያላቸው ተማሪዎች አሉን። አክሽ እኔ ፐርሰናሊ ከእነሱ ጋር ነው እንደውም የበለጠ የሚሰራው ምክንያቱም እነሱ ኤክስትራ አቴንሽን እና ኤክስትራ ኬር ይፈልጋሉ እና ኤክስትራ ፔሽንስ ይፈልጋሉ። ስለዚህ ከነሱ ጋር ነው እኔ ፐርሰናሊ የሚሰራው። አድቫንስ ማድረግ የሚፈልጉ ተማሪዎች አሉን። እንደገና ደግሞ ክፍሉን ለማለፍ ብለው እኛ ጋር የሚመጡ ተማሪዎች አሉ። እንደገና ደግሞ ለሰርቲፊኬሽን የሚያጠኑም ተማሪዎች አሉን። ለምሳሌ አሁን ኔትወርክ ፕላስ ወይም ካምፕቲ ሰርቲፊኬሽን እናስጠናለን። እንደገና ደግሞ ኤስቲችም እናስጠናለን። ወደ ሰላሳ የሚጠጉ ሰዎችን በትርፍ ሰዓት ቀጥሮ በአስጠኝነት የሚያሰራው የሜሪላንድ አስጠኝ አገልግሎት በተለይ በአሁኑ ሰዓት በኮሮና ምክንያት የትምህርት ተቋማት የመማር ማስተማር ሂደቱን ወደ በይነ መረብ በመቀየራቸው ምክንያት የትምህርት አቀባበል ዙሪያ ለተቸገሩ ተማሪዎችም ጠንካራ ድጋፍ ያደርጋል። እዚህም ከቱትሮቻችን ጋር አንድ ላይ ሲገናኙ በጣም ሀያ የሆነ ኢንጌጅመንት ስለሚኖር እዛ ትምህርት ቤት ያለው ለርኒንግ ኢንቫሮንመንት ሪክሪኤት ያደርጋል ማለት ነው ኢንሳም ዋይዝ ከዛ በተጨማሪ ደግሞ ቱቶሮቻችን ብዙ ሀሳይን የሚያደርጉ ፓኬቶች አሏቸው ለልጆቹ ስለዚህ ከልጆቹ ጋር በጣም እየተከታተሉ ስለሆነ የሚሰሩት ልጆቹን ወደ ሌላ ሌላ ነገር ዲስትራክት እንዲሆኑ አይፈቅዱላቸውም ከፓረንቶቻቸው ጋር አንድ ላይ እየሰሩ ኮሚኒኬሽን ከእኛም ጋር ከኳሊቲ ኢሹረንስ እዚህ ከምንሰራው ጋር እየተነጋገሩ ተማሪዎቹን ሙሉ በሙሉ ትምህርታቸው ላይ ፎከስ አድርገው ትምህርታቸውን አሪፉ ትኬት እንዲያመጡ ትራክ እያደረግን ፕሮግሬሳቸውን እንሰራለን ማለት ነው። በዚህ የማስጠናት አገልግሎት ተጠቃሚ ከሆኑት መካከል በካሊፎርኒያ ክፍለ ግዛት ሳኖዜ ከተማ ነዋሪ የሆኑት አቶ ሽፈራው ተካ አንዱ ናቸው። አቶ ሽፈራው የዘጠነኛ ክፍል ተማሪ ልጃቸው በበይነ መረብ አማካኝነት በሚሰጠው የስነ ጽሑፍ ትምህርት እገዛ እንደሚያስፈልገው በመረዳታቸው የሜሪላንድ አስጠኚ አገልግሎትን እንዳናገሩ ይናገራሉ። ሊትሬቸር ራይቲንግ ላይ ትንሽ እገዛ እንደሚያስፈልገው ተገነዘብኩና፣ ከክላስ አክቲቪቲው ደወልኩለት። ቅዱስም ተገናኘን፣ ፈቃደኛ እንደሆነ አፕሊኬሽን ፎር እንደሚልክልኝ ተነጋገርን። ተነጋገረ በዛ ቀጥልን ማለት ነው። ለምን ያክል ጊዜ አሁን ቱቶሪያሉን ሲወስድ ቆይቷል? ልጆች ደስተኛ ነው? ያመጣው ለውጥ አለ? አራት ወር አምስት ወር ይሆናል። ከጀምር በደንብ ይወያያሉ። ፍሪሊ ይጠይቀዋል መምህሩን። በደንብ መግባባቱን አየሆኝና በዛው ውጤቱም ጥሩ እየሆነ መጣለት። አሳይመንቶችንም እያሻሻለ መጣ ማለት ነው። ልጅም ደስተኛ ነው። እኔም ሳየው ጥሩ ነው ብዬ አስባለሁ። በአሜሪካን ሀገር የማስጠናት አገልግሎት የሚሰጡ ድርጅቶች በሰዓት እስከ ሁለት መቶ የአሜሪካን ዶላር ያስከፍላሉ። በዚህም ምክንያት ብዙ ወላጆች መክፈል ባለመቻላቸው ለልጆቻቸው የሚያስፈልገውን ድጋፍ ማግኘት ሲያቅታቸው ማስተዋሉን ቅዱስ ይናገራል። ታዲያ እሱ በሚሰጠው አገልግሎት በሰዓት ከሰላሳ አምስት ዶላር ጀምሮ እንደ የትምህርት ደረጃው ዝቅተኛ የአገልግሎት ክፍያ ይጠይቃል። መማስነት በጣም ወዳለው አክቹዋሊ ፓሽኔ ነው። ባይከፍለኝ የሚሰራው ስራ ነው። ቱተር ነበርኩኝ። መጀመሪያ አንድ ካምፓኒ ውስጥ እንደ ቱተር ሰራ ነበርኝ ሰራ ነበር እና ቱተሪንግ ካምፓኒ ቻርጅ የሚያደርገው አማውንት እና እኔ የምከፈለው አማውንት በጣም ትልቅ ዲፈንስ ነበረው እና ፓረንቶቹ መክፈል ባለመቻላቸው ያቋርጡ ነበረ ቱተሪንግ ሰርቪሱን እና ከዚህ በተጨማሪ ደግሞ የኤዱኬሽን ቫልዩን በደንብ ከልጅነት ጀምሮ በኤዱኬሽን ብዙ ብዙ አምናለሁኝ እና እዚህ ለኮሚኒቲው ማገልገል ስለፈለግኩ እንደኔ ያሉ ቱተሮችንም እንትን እየሰበሰብኩኝ እየሰራን ነው ማለት ነው። ቅዱስ በትምህርቱ ያለው ከፍተኛ ውጤት ባመጣለት ነጻ የትምህርት እድል በሜሪላንድ ዩኒቨርሲቲ የሶስተኛ ዓመት የኮምፒውተር ሳይንስና የሂሳብ ተማሪ ነው። ትምህርቱን ሲያጠናቅቅም የሰው ሰራሽ ልህቀትን ተጠቅሞ ትምህርትን ማስፋፋት የሚቻልበት መንገድ ላይ መስራት እንደሚፈልግ ነግሮናል። በትምህርት ዙሪያ የጀመርኳቸውን በጎ ስራዎችም ማሳደግ እፈልጋለሁ የሚለው ቅዱስ በሱ ዕድሜ ያሉ ወጣቶች በሚችሏቸው ማንኛውም ስራዎች ጠንክረው ቢሰሩ እድሜ ሳያግዳቸው ውጤታማ እንደሚሆኑ ይመክራል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።